የወጣቶች ዓለም ትዕግስት ታከለ ተወልዳ ያደገችው በአማራ ክልል አዊ ብሔረሰብ አስተዳደር ጃዊ ወረዳ ነው። እስከ ሁለተኛ ክፍል በተወለደችበት አካባቢ ከተማረች በኋላ አባቷ አየ ወርሻ ልማት ወደሚባል ቦታ በስራ ምክንያት ሲቀየሩ ከሶስተኛ ክፍል ጀምሮ ወደ መሰናዶ ትምህርት ቤት እስክትገባ ድረስ በአየ ወርሻ ልማት ድኩና በተባለ ትምህርት ቤት ተምራለች። የመሰናዶ ትምህርት የተከታተለችው ደግሞ እንጅባራ ከተማ በሚገኘው የአገው ምድር አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። አገር አቀፍ ፈተና በ2011 ዓ.ም ከተፈተነች በኋላ ከፍተኛ ውጤት በማስመዝገብ ጅማ ዩኒቨርሲቲ ለስድስት ወራት ተምራለች። ከዚያ በኋላስ ትግስት ትቀጥላለች። በ2014 ጅማ ዩኒቨርሲቲ ነበረ የተመደብኩት ባለው ሰላማ አንጻር ተመልሽ የመጣው ከዛ ቤተሰብ አልሰድም ስላሉ እዚሁ እንጅባራ ጤና ሳይንስና ቢዝነስ ኮሌጅ በፋርማሲ ዲፓርትመንት ገባሁን። የትዕግስት ወላጅ አባት አቶ ታከለ ቢተው ልጃቸውን በጤናው ዘርፍ ከፍለው ለማስተማር ቢፈልጉም ትዕግስት ግን ፈቃደኛ እንዳልነበረች ይናገራሉ። ሆኖም ገፍተው በመሄድ ትምህርቷን እንድትቀጥል ማድረጋቸውን ይናገራሉ። ውጤታ መጣች። ጅማ ዩኒቨርሲቲ ደረሳል። ጅማ ደርሷት የስድስት ወር ትምህርት ተምራ ውጤት ሜዲስን ውጤት መለያ ውጤት ካመጣች በኋላ ያው የሆነ ይሄ ብሔር ተኮር ነገር ነበረ። ትን አማራ እና ኦሮሞ በሚል ከዚያ ከጅማ ተፈናቅላት ሲታብ ይመጣች በአመቱ ኮሮና ሆነ፣ አቋረጠች። ዶክሜንቷንም ልብሷንም በሙሉ እዛ ጥላን የመጣችው አጋጣሚ ዶክሜንቷን እና እንትኗን አርጋ ላከችልኝ። በኮሮና በአለፈ በአመቱ ላስተምርሽ ጤና ልጅ ጤና ሳይንስ ላስተምርሽ ስላት አባት አቅም የለህም እኔ ማኔጅመንትና አካውንቲንግ ነው መማረው እንጂ በጤናው ዘርፍ አንተ ክፍያ ከፍላችል እኔ፣ ልጄ በልጅነትሽ ያለውን ራዕይና ዓላማ ሳላሳካ እኔ ባልበላ ይሻለኛል፣ ብሞት ይሻለኛል። እኔ በቁመላ ሆኜ የአንቺን ዓላማ ማሳካት አለብኝ በሚል መንገድ ገፍቼ ገባሁበት። እግዚአብሔር ይመስገን ለዚህ በቃችል። ለትዕግስት ወላጅ አባት አቶ ታከለ ቢተው ትዕግስት ምን አይነት ልጅ ናት ስንል ጠይቀናቸው ትዕግስት ያለ እናት ነው ያደገችው ብለውናል። የልጅ ባህሪ ምንድን ነው? ያው የቤተ ክርስቲያን ልጅ ናት። ያው እናቷ በተወለደች በሁለት ዓመቷ ነው ጥላት የሞተችው። ነገር ግን ያን ችግር ተቋቁሜ አንድ ዓመት ሙሉ ደረቅ እንጀራ ገዝቼ ሽሮ ሰርቼ እስከ ሶስት ዓመት ነው ያስኳት። ወጣቷ በእንጅባራ ጤና ሳይንስ ና ቢዝነስ ኮሌጅ ትምህርቷን በጥሩ ሁኔታ እየተከታተለች ከፍተኛ ውጤት እያስመዘገበች ትምህርቷን ቀጠለች። መጋቢት 2016 ዓ ም ትምህርቷን እንዳት ቀጥል የሚያደርግ አጋጣሚ ገጠማት። በወቅቱ በአካባቢው በፋኖ ና በመንግስት ኃይሎች መካከል ውጊያ ነበር። የዛሬ ዓመት አካባቢ ትንሽ ሰላም አልነበረም። እና ቪቢ ላይ እያለሁኝ ተባራሪ ነገር መታኝ። የተመታሁት አካባቢ ሆዚ ሽንጥ የሚባለው አካባቢ ላይ ነው። ከዛ መጀመሪያ እንጅባራ ጠቅላላ ሆስፒታል ይዜ ታየው በለ ከዛ ተመልሼ አገው ምድር ሙሉ ክትትል አደረጉልኝ። ከዛ ካለብሶ ትምህርት የሚቀጠልኩኝ ስናይፐር ወይ ብሬን ተተኳሽ ነው ያሉኝ። እኔ ያው ስለሚተኮስ ነገር አላውቅም። ከሁለተኛ ደረጃ ጀምሮ በክፍል ውስጥ የሚሰጠውን ትምህርት የመከታተል ና የመረዳት ተሰጥሮ እንዳላት የምትናገረው ትዕግስት በኮሌጁ ከተማረቻቸው ሰባ አንድ ትምህርቶች መካከል ስልሳ ሰባቱን ኤ ፕላስ በማምጣት ሶስት ነጥብ ዘጠኝ ዘጠኝ አስመዝግባለች በኮሌጁ ሁለተኛውን ከፍተኛ ውጤት ማስመዝገቧ ማስመዝገቧንና ከሴቶች የመጀመሪያዋ ከፍተኛ ውጤት ባለቤት መሆኗንም ነግራናለች። ሃይስኩል ያለው ይህ ነው ብለው ትምህርት ቤቶችን ያለሚው። ማለት እንዲሁ ክላስ ላይ በማዳመጥ ጥሩ ላይ እሱ ነው አብዛኛው የጠቀመኝም የጠቀመኝም ነገር እሱ ነው። ከዛ ኮሌጅ ጋር ትንሽ ዲፓርትመንታችንም ያዝ ስለሚያደርግ አነባለሁ እንደዛ ነው የነበረ። አጠቃላይ ሰባ አንድ ኮርሶች የሚደርስ ናቸው። አስራ ሰባቶቹ ኤፕላስ ናቸው። ፋርማኮቴራፒ ዋን ኤ ማይነስ አለ፣ ሌሎቹ ኤ ናቸው። ደስ ብሎኛል። ስላልጠበቅኩ በጣም ነው ደስ ያለኝ። ቤተሰብ ጓደኞችም በጣም ደስ ብሎች ነበር። ፋርማሲቱ አንድ ልጅ አለ ከሱ በመቀጠል ነው መጣወትም። እንደ አጠቃላይ አንደኛ ከሴቶች ነው። በተጎዳችበት ወቅት ነጻ ህክምና ያደረገላት የአገው ምድር ጠቅላላ ሆስፒታል የልጅቱን በፈተና ያለመበገርና ውጤቷን ተመልክቶ በተመረቀችበት ዕለት እሁድ ሐምሌ ስድስት ሁለት ሺ አስራ ሰባት ዓ ም በሆስፒታሉ የስራ እድል እንደፈጠረላት ትዕግስት ገልጻለች። ጠቅላላ ሆስፒታል አሲስታንት ፋርማሲ ከመስከረም አንድ በኋላ እንድቀጥል አድርጎኛል። ስለዚህም አመሰግናለሁ። በህመሟ ጊዜ ነጻ ሕክምና ያደረገላትና የስራ ዕድል የፈጠረላትን የአገው ምድር ጠቅላላ ሆስፒታል ባለቤትና የእንጅባራ ጤና ሳይንስና ቢዝነስ ኮሌጅ ስራ አስኪያጅ ዶክተር አያና ስማቸውን፣ አስተያየታቸውን ጠይቀናል። ውስጥ በፊት ተኩስ ነበርና ዶርም ተከራይታ ነው የምትኖረው አሉ ልጅቱ ሆዶ ላይ የብሬን ትይት ገብቶባት ተብሎ በአጋጣሚ ሆስፒታላችን ደግሞ ስራ እየጀመረን ስለነበር ያኔ ጓደኞቿ ይሁን አከራቢዋ አላወቅኩም እኔ ያ በወቅቱ ስላልነበርኩኝ ሆስፒታል ይዘዋት ሄደዋል። አጋጣሚ ብርም አልነበራትም። ግድ በነጻ ለማከም ማስፈከድ ነበረባቸው ና ኔጋ ሲደወልልኝ አይደለም የኛ ተማሪ ሆና መንገደኛ ቢሆን ለገንዘብ ተብሎ ሲሞታ ይታይ አገልግሎት ይሰጣት አልኳቸው። እውነትም ተረባርበው ህይወቷ አተረፈ። ከዚያ በአጋጣሚ ሰሞኑን በአካዳሚ ኮሚሽን ውጤት እየገመገብን ነው፣ ውጤቷ በጣም አሪፍ ነበረ። ከሰባ አንድ ኮርስ ስልሳ ሰባት ኤ ፕላስ አንድ ኤ ማይነስ ነው ያላት። ች ልጅ እኮ አምና ከተመጣ ዶርሞ ላይ እናንተ ጋር የታከመች ልጅ ናት አለኝና ያን ቻሌንጅ ሁሉ አልፋ ሳይኮሎጂካል የምሳ ትጎዳ ይህን ውጤት ማስመዝገብ መቻሏ በራሱ ምን ያህል ልቦናዋ ጠንካራ እንደሆነችና ዘ ኮንትራሪ ደግሞ ጦርነቱ ምን ያህል ሊጠቅሙ የሚችሉ ሰዎችን እንዳሳጣን ማሳያም ጭምር ነውና አክሙ የሚያዳናት ሆስፒታሉ ነው። ከዚያ ወጣት እሷም ውጤታማ ሆነች እና የሆስፒታሉ ሰራተኛ ሆና ጆይን ታደርገን እድሉን ሰተናታ ትናንትና ሴት ልጅ ያን ምናልባት አደጋው ጉዳቱ እስከ ደረሰ ድረስ ትጎብዝ ይሆን ይሆናል። ከዛ በኋላ ግን ተስፋ ሳትቆርጥ ያስመዘገበችው ውጤት ደግሞ ምን ያህል ጎበዝ እንደሆነች ማሳያም ጭምር ነው። የትዕግስት ወላጅ አባት አቶ ታከለ ቢተው ሆስፒታሉ ከህመሟ ጀምሮ ዛሬ ደግሞ ለልጃቸው የስራ እድል በመፍጠሩ ስሜታቸውን ጠይቅናቸዋል። በጣም ልዩ ደስታ ነው የሚሰማኝ። አንደኛ የተቋሙን ባለቤት የአገው ምድር ጠቅላላ ሆስፒታል መስራችና ባለቤት በእድሜ ወጣት ነው። እግዚአብሔር አምላክ ዘላለም ይጠብቅልኝ። ምክንያቱም በዚህ አደጋ ጊዜ እንኳ እኔ እርሻ ላይ መጥቼ እስከምደርስ ድረስ እንጅባራ ሆስፒታል ዛህዳ አንዳንድ ሕክምና ሰቶች ነበሩ። ደም መፍሰስ አልቆም ችል ከባህር ዳር ሲደወልለት መጥቶ በራሱ አምቡላንስ እገዛ አድርጎ ቤት ሳይቀር ሄዶ ቁስል ማከም ስራ ሰርቶ ለዚህ ውጤት ስትበቃ፣ አሁን ደግሞ ይሄን ነገር ማድረግ ማለት እውነት ነው የምናገር። እኔ ዶክተር አያና እውነት ለዞኑ አይደለም ለሀገር ለመላ ኢትዮጵያ አንጡራ ሀብቷ ነው። በዚህ መሬት ላይ ሺ አመት አይኖርም። ነገር ግን ስትኖር ደግሞ የተሻለ ነገር መስራት በቃ ትልቅ ነገር ነውና አንደኛ በአካል ተገኘቼ ከአሁን በፊት ላመሰግነው አምና መጥቼ ላደረገው ውለታ አላገኘሁትም ባህር ዳር ሄዶ። ነገር ግን ዛሬም ቢሆን እዛ መድረክ ላይ መጨረሻ ሲያደማድም ይሄ ነገር ቅጥር እንትን ሲል እኔ በጣም አለቀስኩ። ምክንያቱም ከጎን ያሉት የጎትቱኝ ነበር ልሸነክስ ላይ እና ቅጥር ያስለቀሳል ወይ ሲሉኝ እኔ የገጠማት ችግር በዚያ ችግር በዚያ ጸጥታ ችግር ምክንያት ህይወቷ ቢያስ ኑሮ ብዙ ነገር እናጣ ነበር፣ ብዙ ነገር ዋጋ እንከፍል ነበር ብሎ በማለቱ ብቻ ነው ያስለቀሰኝና በጣም ነው የማመሰግነው። እኔ በጣም ደስ ብሎኛል። ትዕግስት የሀያ አምስት አመት ወጣት ስትሆን ሁለት ታናናሽ ወንድሞች እንዳሏት ነግራናለች። የዛሬው ፕሮግራም በዚህ ይጠናቀቃል። ዓለምነው መኮንን ነበርኩ። ሰላም